Bambino B ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባበሉ። ታክሲው ሞልቷል። ሄኖክስ አማግዚያር ነኝ። ጋቢና ቢኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ግቡ ታክሲዋ ሞልታለች ሲሆን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ረዋጮቹን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለረዋጮች በመስጠት ተጠርጥረው በቁጥጥር ስር ዋሉ ስ ትናንት ሁለት ሰዎችን አስረናል። ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል። የስፔን ፖሊስ ኃይልን ቃል አቀባይ ማምሻውን አነጋግረናል። ዝርዝሩን ይዘናል። በትግራይ ክልል በኤሌክትሪክ ምክንያት በሰዎች ህይወት ላይ አደጋ ደረሰ። እዙ ሁነታት አብ ውቅሮ እዩ አጋጢሙ እዙ ሞት ሸሞንተ እዩ እዚ ሞቶት እንበዓልት ቤት እያ ሁኔታው ወቅሮ ውስጥ ነው ያጋጠመው። የሞቱት ስምንት ናቸው። እኔ ባለቤቴን ነው ያጣሁት። በሌላኛው ዘገባ ዓለም አቀፉ ኅብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገሮች ስደተኞች ላይ ተጽዕኖ ማሳደሩን የዩኤንኤችሲአር የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ገልጸዋል። ኢትዮጵያ አሁን አለፈው እንደ ሮኞች አቆጣሩ ነይ ሰላሳ ድረስ ግንቦት ሰላሳ ምለው እዛ ድረስ ሰባት መቶ ሰላሳ ስምንት ሺህ ስደተኞች ታስተናግዳለች። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ግርማ ለዜናው ተመልሼ መጥቻለሁ። አጠር ያሉ የምሽቱ ዜናዎችን እናስደምጣችሁ። የቀድሞ የኮንጎ ምክትል ፕሬዚዳንት ጄን ፒየር ቢንባ በጎረቤት አገር ማዕከላዊ አፍሪካ ሪፐብሊክ ውስጥ የግድያና የአስገድዶ መድፈር ዘመቻ መሪ ሆነው በመገኘታቸው ዓለም አቀፉ የወንጀለኞች ፍርድ ቤት የ18 ዓመት ፈረደባቸው። የአይሲሲው ዳኛ ብራዚላዊ ሲልቪያ ስቴነር ባስተላለፉት የቅጣት ውሳኔ ቢምባ እንደ አውሮፓውያን አቆጣጠር በ2002 ና በ2003 ለአለም ያሰማሯቸውን የግል ወታደሮች ከግድያ ሴቶችን አስገድዶ ከመድፈር ና ይልቁንም ከጭካኔ ተግባር እንዲቆጠቡ ሊከላከሉና ስርአት ሊያስይዟቸው ይገባ እንደነበር አመልክተዋል እንደ አውሮፓውያን አቆጣጠር ባለፈው መጋቢት ወር በአለም አቀፉ የወንጀለኞች ፍርድ ቤት የተከሰሱት ቤምባ በጦር ወንጀለኝነትና በሰብአዊ ፍጡር ላይ ወንጀል መፈጸም የተፈረደባቸው የመጀመሪያው ሰው መሆናቸው ነው በተባባሪ ወንጀለኝነት በመከሰስ ና ለፍርድ በመቅረብ ቤምባ የመጀመሪያው ናቸው የሰብአዊ መብት አስከባሪ ቡድኖች የሳውዲ አረቢያን የሴቶች መብት አጠባበቅ ለአመታት አዘውትረው ይተቹ እንደነበር ይታወቃል። በዚሁ ትይዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት ሪፖርት ይፋ ባደረገው ዘገባ ሳውዲ ውስጥ የሚፈጸመው የጾታ አድሎና የመብቶች በእኩል ደረጃ ለመጠበቅ የሴቶችን ሁለንተና ህይወት ጎድቷል ብሏል። ይሁንና የሳውዲ ልኡካን ቡድን አባላት በመሆን ዋሽንግተንን የጎበኙ ሴቶች አንዳንድ መሻሻሎች እንደታዩ አመልክተው የሚቀሩና ሊሟሉ የሚገባቸው አያሌ መብት ጥያቄዎች መኖራቸውን አልካዱም። በደቡባዊ አፍጋኒስታን ዛሬ ማክሰኞ ለተጠለፉት ሀያ ሰባት መንገደኞች ታሊባን ኃላፊነት መውሰዱን አስታወቀ። የዛሬ ማለዳ ጠለፋ የተፈጸመው የአፍጋኒስታን የደህንነት ኃይሎች በታሊባኑ አማጺ ሰራዊት የተነጠቁ ድሎቻቸውን ለማስመለስ ውጊያ ያካሄዱ በነበረበት በሄምላንድ ክፍለ ሀገር ውስጥ መሆኑ ተመልክቷል። በመጨረሻም በማሊ የእርቀ ሰላም ስምምነቱ ከተፈረመ ከአንድ አመት በኋላም ፈተናዎች አሉ የተባበሩት መንግስታት ድርጅት ተጨማሪ ወታደሮችን ለመላክና ሀገሪቱ ከአሸባሪዎች ጋር በምታካሄደው ውጊያ ለመርዳት በዚህ ሳምንት ቃል ገብቷል አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜር ና ጽዮን ግርማ፣ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱጌዘር ወደ መጀመሪያው የዕለቱ ዘገባችን ስናልፍ የሁለት ጊዜ የዓለም የ1500 ሜትር የቤት ውስጥ ሩጫ ሻምፒዮን ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮችን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለሯጮች በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፔን የፖሊስ ኃይል ስማቸው ያልጠቀሷቸው ሌሎች ሁለት ሰዎችም በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሆነ ገልጿል። ዝርዝሩን ሄኖክ ሰማ ጊዜ ያቀርበዋል። የስፔን ፖሊስ በቁጥጥር ስር ያዋላቸውን ሰዎች ስም ዝርዝር ይፋ አላደረገም። ሆኖም በስፔኗ ሳባዴል ከተማ በቁጥጥር ስር አውለው ከወሰዷቸው ግለሰቦች መካከል አንዱ ጀማ አደን ናቸው። አሰልጣኝ አደንን በፖሊስ መኪና ሲወስዷቸው የዓለም የመገናኛ ብዙሃን ቪዲዮውን አሰራጭተዋል። በ1980ዎቹና ዘጠናዎቹ የመካከለኛ ርቀት ሯጭ የነበሩት ጀማ አደን በትውልድ ሶማሊያዊ ሲሆኑ የብሪታንያ ዜግነትም አላቸው። በዩናይትድ ስቴትስ በተለያዩ ኮሌጆች የተማሩና በአሰልጣኝነትም ጭምር ያገለግሉት ጀማ አደን የኢትዮጵያዊቷ የ1500 ሜትር የዓለም ሻምፒዮና ገንዘቤ ዲባባ አሰልጣኝ ናቸው። አደን በኢትዮጵያ የኢብራሂም ጀላንና ዳዊት ወልዴ አሰልጣኝ ሲሆኑ ዜግነታቸውን ለውጠው ለተባበረው አረብ ኤሚሬት የሚሮጡት ቤተልሔም ደሳለኝና መዲና መሐመድ እንዲሁም የባህሬኗ ሚሚ በለጥ አሰልጣኝ ናቸው። የጅቡቲው ሱሌይማን አያልንህም የሚሰለጥነው በጀማ አደን ነው። በተጨማሪም ጀማ የካታር ቡድን አሰልጣኝና አማካሪ ሆነው ሰርተዋል፣ ይሰራሉ። የስፔን የፖሊስ ኃይል ቃል አቀባይ ቴራን ለአሜሪካ ድምጽ ሬዲዮ እንዲህ ብለዋል። ትናንት ሁለት ሰዎችን አስረናል። ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል። የስፔን ፖሊስ ከታሳሪዎቹ አንዱ አሰልጣኝ መሆናቸውን ከማስታወቁ ውጪ ስማቸውን ይፋ ከማድረግ ተቆጥቧል። በአደን ክፍል ውስጥ የተከለከለ አበረታች መድኃኒት ተገኝቷል ሲሉ የመገናኛ ብዙኃንም ዘግበዋል። በዚህ ጉዳይ ላይ የስፔን ፖሊስ የሰጠው ማረጋገጫ የለም። በሳባዴል ከተማ በሚገኝ ሆቴል ውስጥ በርካታ አትሌቶች የሩጫ ልምምድ ለማድረግ ከዓለም ዙሪያ ተሰባስበው ነበር። የዓለም የጸረ አበረታች መድኃኒት ድርጅትና የዓለም አቀፉ አትሌቲክስ ፌዴሬሽን አይደብሌፍ ሐኪሞች በሆቴል ውስጥ የነ በሩትን አትሌቶች የደምናሙና መውሰዳቸውን ከስፔን ፖሊስ ተረድተናል። የደም ናሙናው በዓለም አቀፉ አትሌቲክስ ፌዴሬሽን አይኤኤኤፍ የተወሰደ ነው። የአይኤኤኤፍ ሐኪሞች የ27 ወይም 28 አትሌቶችን የደምናሙና ወስደዋል። የምርመራው ውጤት እስካሁን አልታወቀም። ሆኖም የዓለም አቀፍ አትሌቲክስ ፌዴሬሽን አይ ደብል ኤፍ የጀማደንን መታሰር አስመልክቶ ባወጣው መግለጫ እንዲህ ብሏል። የርቀት ሩጫ አሰልጣኝ ጀማ አደን ስራት ከ2005 ዓ ም ጀምሮ የተካሄደ ምርመራ ውጤት ነው። ከፖሊስ ዓለም አቀፍ ኅብረት ወይም ከኢንተርፖልና የስፔን ባለሥልጣናትና የስፔን ብሔራዊ ጸረ አበረታች መድኃኒት ቢሮ ጋር በመተባበር ለአመታት ያደረግነው ክትትል ነው። አይደብሌፍ በመግለጫው አክሎም ንጹሕ አትሌቶችን ለመከላከል በሙሉ አቅሙ እንደሚሠራና እርምጃ እንደሚወስድ፣ በተለይ ጎበዝ አትሌቶች የተከለከሉ መድኃኒቶችን እንዲጠቀሙ የሚያማልሉ አሰልጣኞችን ቡድንና ግለሰቦችን ለማስቆም በትብብር እንደሚሰራ ገልጿል። የጀማዕደን ስርዓት በአትሌቶቹ ላይ ክስ ወይም ውንጀል አይደለም። የደም ምርመራውና ከጀማዕደን የሚገኘው የፖሊስ ምርመራ ውጤት ግን ወደፊት የሚያሳውቀው ይሆናል። helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shini gabina vo a gabina gabina gabina waxaad <laughs> dhegaysanaysaan gabina v o a gainaa ጣው ዘገባችን ወደ መቀሌ እንሻገራለን። የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በትግራይ ክልል በኤሌክትሪክ ምክንያት በሰዎች ህይወት ላይ በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ቤተሰቦቻቸውን ላጡት ወገኖች ካሳ እንደሚከፍል ዛሬ አስታውቋል። ተቋሙ ተመሳሳይ አደጋዎች እንዳይከሰቱ የመከላከል ስራ በመስራት እንደሚገልጽም ተናግሯል። ግርማይ ገብሩ በአደጋው ምክንያት ቤተሰቦቻቸውን ያጡ ነዋሪዎችንና የሚመለከተውን የመንግስት አካል አነጋግሮ የሚከተለውን ዘገባ ልኳል። በትግራይ ክልል ክልተው ላዕሎ ወረዳ ጣቢያ ልምዓት ቁሸት አዋልኦ ቀደም ሲል የኤሌክትሪክ ቋሚ በመውደቁ ምክንያት በተፈጠረው አደጋ አራት ሰዎች ለህልፈት ተዳርጓል። በቅርቡ ደግሞ በውቅሮ ክልተው ላዕሎ የኤሌክትሪክ ገመድ ተበጥሶ በአንድ ከኮንቴነር የተሰራ ሱቅ ላይ በመውደቁ ምክንያት ከዝናብ ተጠልለው የነበሩ ስምንት ሰዎች ህይወታቸውን አጥተዋል። በሁለቱም አካባቢዎች በተከሰቱ አደጋዎች ምክንያት ሌሎች በርካታ ሰዎች የአካል ጉዳት ደርሶባቸዋል። በውቅሮ ከተማ ባለቤቱን ያጣው አቶ ከበደ በላይ በአደጋው ምክንያት የተጎዳውን የስምንት ወር ህፃን ልጁን ለማሳከም መቀለ ከተማ ውስጥ በሚገኘው አይደር ሆስፒታል መጥቶ አግኝቸው ስለ ሁኔታው ጠየቅኩት። ዚ ሁነታት ውቅሮ እዩ ጋሙ እዚ ሞት ሸሞንተ እዮም እዚ ሞትት በዓልቲ ቤት እያ ሁኔታው ውቅሮ ውስጥ ነው ያጋጠመው። የሞቱት ስምንት ሰዎች ናቸው። እኔ ባለቤቴን ያጣሁት እዚሁ፣ ህክምና ውስጥ ያለውም ልጄ ነው። ከእናቱ ጀርባ ላይ ከሞት የተረፈ ህጻን ነው። ከዝናብ ለመጠለል ወደ ኮንቴይነሩ ተጠግተው ነበር። የኤሌክትሪኩ ገመድ ተበጥሶ ከወደቀ በኋላ ተጠግተው የነበሩ ሰዎች ናቸው የተጎዱት። ባለቤቴም የመዝጊያውን እጀታ ይዛ ከሱቁ ለመውጣት ስትሞክር ነበር ህይወቷን ያጣችው። በኢትዮጵያ የኤሌክትሪክ አገልግሎት የህዝብ ግንኙነት የበላይ ኃላፊ አቶ ገብረዝ ጋብሔር ታፈረ አደጋውን የፈጠሩት ሶስት መንስኤዎችን ይጠቅሳሉ። አንዱ የመካከለኛ መሰረጫ መስመሩ ያረጀና ለረዥም አመታት አገልግሎት የሰጠ ስለሆነ ለዚህም ተገቢ የሆነ ጥገናና የመልሶ ግንባታ ስራዎች በየጊዜ ባልመገናው ናቸው ዳ መስመር ተበጥሶ በመውደቅ የተፈጠረ ነው። ሌላ ለችግሮቹ ወይም ደግሞ አደጋ እንዲደርስ በተለይ በሰ አደጋ እንዲደርስ ምክንያት የሆነው በመስመሮቹ ስር የሚገነቡ ሱቆች፣ ኮንቴነሮች የመሳሰሉ ነገሮችን በመገንባታቸውና በመኖራቸው ነው። አንዱ ምክንያት በሶስተኛ ደረጃ የመካከለኛ መስመሩ ተወጥቶ በሚወርቁበት ወቅት ሲበጠስ መከፋፈያ ጣቢያው ቶሎ መመለስ ነበረበት እና ባለመመለሱ ምክንያትም ያው አደጋ የከፋ እንዲሆን አድርጎታል። የኢትዮጵያ ኤሌክትሪክ አገልግሎት በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ተቋሙ ለተጎጂ የቤተሰብ አባላት ካሳ እንደሚከፍል አስታውቋል። በደረሰው አደጋ ተቋሙ ጥልቅ የሆነ ሐዘን ተሰምቶታል። በዚህም ለሟች ቤተሰቦችና ወገኖቻቸው እግዚአብሔር መጽናናት እንዲሰጣቸው ምኞታችን ነው የምንገልጸው። እግዚአብሔር ያጽናናቸው። ሌላ ምናልባት ከዚህ ጋር ተያይዞ የካሳ ጉዳይ በተቋሙ አሰራር መሰረት በንብረትም ሆነ በሰው ሕይወት ያው ካሳ የምንከፍልበት ሁኔታ አለ። ስለዚህ በዛ በተቋሙ አሰራር መሰረት የሚተናገዱ መሆኑንም ለመግለጽ ፈልጋለን። አመሰግናለን። የኢትዮጵያ ኤሌክትሪክ አገልግሎት አደጋን ብቻ መከላከል ሳይሆን ህብረተሰቡን በጥራት ለማገልገል የረዥም ጊዜ እቅድ ይዞ እየሰራ እንደሚገኝ የጠቀሱት አቶ ገብረዝጋብሔር ተመሳሳይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ እየተሰራ እንዳለ ይናገራሉ። አጠቃላይ አገልግሎት ጥራት ያለው አስተማማኝና ደንበኛን የሚያረካ ለማድረግ በተቋም ከፍተኛ በጀት ተቶ ሰፋፊ ስራዎች የተሰሩበት ያለው ሁኔታ ነው ያለው። አሁን ያለው ደረጃው ያልጠበቀ ከአቅም በላይ ጭን ያለ እና ያረጁ መስመሮችን በአዲስ መልክ አቅማቸው በማሳደግና የመስፋፋት ስራ ይሰራል። አዲስ አበባም ሌሎች ዋና ዋና ከተሞችን ጀምሮ ወደ ተግባር የተገባበት ሁኔታ አለ። በሌሎችም እንዲሁ የሚቀጥል ነው የሚሆነው ይሄ ቀጣይነት ወይም ደግሞ ረዥም ጊዜ ብለን እንድንወስደው የምንችለው እቅድ ነው። አሁን ወደ ተግባር የተገባበት ሁኔታ አለ። ከዚህ ከአጭር ጊዜ እንደነዚህ አይነት አደጋዎች ደግሞ እንዳይፈጠሩ ምንድን ነው የተደረገ ያለው የሚለውን መስመሮቻችን በአጠቃላይ የቅድመ ፍተሻ ስራዎችን መስራትና የቅድመ ጥገና ስራዎችን የማከናወን ስራ ነው፣ በዋናነት በተቋሙ ሊሰራ የሚገባው አደጋ ከመድረሱ በፊት የረገቡ ሾዎች ካሉ የዘመመ ፖሎች ካሉ በደንብ ጠብቆ ያልታሰሩ መገጣጠ ና የመገናኛ ቦታዎቹ ካሉ አቅማቸው የማሳደግ የመፈተሽ እና የመጠገም ስራዎች ይኖራሉ። ይሄ በአጭር ጊዜ የሚከናወን የቅድመ መከላከል ስራዎች ነው የሚሆኑት። በሌላ መልኩ ተጠግቶ ያደጉ ዛፎች ካሉ ዛፎቹን የመቁረጥና ከመስተዳደር አካላት በተለይ ከመዘጋጃ ቤትና ሌሎች የሚመለከታቸው አካላት ጋር በመሆን የወሰድ ማስከበር ስራ በተለይ የማሰራጫ መስመር የምንለው መካከለኛ አቅል ያን መሰራጫ መስመር በግራም በቀኝም ሁለት ነጥብ አምስት ሁለት ነጥብ አምስት በአጠቃላይ አምስት ሜትር የሚሆን ነጻ መሆን ሲኖርበት እነሱን የማስነሳት ወይም ደግሞ በፕላን ደረጃ የእኛ የሚያልፍበት መስመር መነሳት ካለበት የማዘዋወሪያ ስራ ማዘጋጃ ቤቱ ከዚያ አንስታችሁ እዚያ አድርጉልኝ ካለ በማስተር ፕላን መሰረት መሄድ ስላለብን ለነዚ አይነት ነገሮችን እንዲሰሩ ነው የሚሆኑት። አደጋ በደረሰበት የውቅሮ ክልተ አውላዕሎ አካባቢ በኤሌክትሪክ መስመሮችና መቆጣጠሪያዎች ለሚታዩ ተደጋጋሚ ብልሽቶች የአካባቢ ማህበረሰብ ጥቆማዎችን ሲሰጥ መቆየቱ አስተያየት የሰጡት ነዋሪዎች ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።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 አጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ክሊሆርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። ሄኖክ፣ ፌስቡክ ላይ ደግሞ በቀጥታ አት ቪኦኤ አማህሪክ ላይ ዝግጅቶቻችንን ተከታተሉ። አስተያየቶቻችሁን ስጡን። አሁን የሙዚቃ ሰዓት ነው። የጋቢና ቪኦኤ ዲጄ ዲጄ ፋሱ ዛሬ ያዘጋጀላችሁ ሙዚቃ እንግዲህ የዲና አንተነህ ሙዚቃ ነው። ናማ ይሰኛል። በጣም የተወደደ ሙዚቃ ነው። እሱን እንጋብዛለን። ዳዳብ የስደተኞች ካምፕ መዘጋቱ ቁጥራቸው አናሳ የሆነ ማለትም የኢትዮጵያ፣ የሱዳን፣ የኤርትራ፣ የቡሩንዲና የሌሎች ሀገራት ስደተኞች እንደሚያሳስባቸውና ሕይወታቸውን አደጋ ላይ እንደሚጥለው ተናገሩ። አንዲት ለሰባት ዓመት በዳዳብ የኖረች ኢትዮጵያዊት ወጣት ለሶማሊያ ስደተኞች ወደ ትውልድ ሀገራቸው የሚመለሱበት መንገድ ሲመቻች፣ ለእኛ ወደ ሀገሮቻችን ተመልሰን መኖር ለማንችል የሌሎች አገር ስደተኞች ምንም መፍትሄ እየተፈለገልን አይደለም ስትል ለአሜሪካ ድምጽ አስተያየቷን ሰጥታለች። ኬንያ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ቢሮ ቅርንጫፍ ቃል አቀባይ ዱክ ምችዋቻን ስለ ጉዳዩ ተጠይቀው ድርጅታቸው ለጉዳዩ መፍትሄ ለመስጠት ከሚመለከታቸው አካላት ማለትም ከኬንያ መንግስታት፣ እንዲሁም ከሌሎች አገር ድርጅቶች ጋር በመስራት ላይ መሆኑን ገልጸዋል። በሌላ በኩል የኬንያ መንግስት የስደተኞችን ጉዳይ የሚከታተል አዲስ መዋቅር እንደጀመረም እየተነገረ ነው። ገልሞ ዳዊት ከናይሮቢ ዝርዝሩን አድርሶናል። ዩኤንኤችሲአር እንደተቀበለው እና ሶማሌዎቹን ወደ ሀገራቸው በሚያስፈልጋቸውን ሁኔታ ሞታቸውላቸው ወደ ሀገራቸው እንዲመለሱ እንደሚሆኑ ነው። ስለ ማይኖሪቲ ምንም የተባለ ነገር የለም። ሁሉም ያሳሰበው ደግሞ ይሄ ነው። ሌላው ከሶማሌ ውጭ ያለውን ምንድን ነው የምናደርገውም በጣም ጭንቀት ላይ ነው። የኢትዮጵያ ስደተኞችም ብቻ ሳይሆኑ ሌሎችም እነዚህ ማይኖሪቲ የሚባሉት በተለይ ሱዳን ኮንጎሊ ኢትዮጵያውያን ሶማሌ ኢትዮጵያ ምናምን ማስናዝ ብቻ ብዙ ሰው ነው፣ በጣም ጭንቀት ውስጥ ነው ያለው ሁሉም ምንድን ነው የኛ ጣፍንታ፣ እንዴት ነው የምንሆነው፣ ምን ሊያደርጉን ነው? የሚል ነገር በጣም አሳስቦናል የሚለው ነገር እና ተጠይቀውም ምንም የሰጡት ምላሽ የለም። የሰማችኋት አንዲት ደዳብ ካምፕ በስደተኝነት የሚትኖር ስሟ እንዳይገለጽ የጠየቀች ኢትዮጵያዊት የሰጠችውን አስተያየት ነው። ለሰባት ዓመታት በደዳብ መኖሯን የተናገረችው ወጣት በግንቦት ወር መጀመሪያ የተነገረው የካምፑ መዘጋት ውሳኔ ቁጥራቸው አናሳ የሆኑ የኢትዮጵያ፣ የኤርትራ የብሩንዲ ስደተኞች እድል በይፋ ስላልተነገረ በጭንቀት ላይ መሆናቸውን አበክራ ትናገራለች። የተባበሩት መንግስታት የስደተኞች ጉዳይ ቢሮ ኮሚሽነር ፊሊፖ ግራንዲ ከሳምንት በፊት ደዳቤ የስደተኞች ካምፕን ጎብኝተው ቢሆኑም መሄጃ ስለሌለን ስደተኞች የተናገሩት ግልጽ የሆነ ውሳኔ አለመናገራቸው እያሳሰበን ነው ብላለች። ጄምስ አወክ በደዳቤ የስደተኞች ካምፕ የደቡብ ሱዳን ስደተኞች ማህበረሰብ መሪ ናቸው። ያ ሎ ፕሮብለም አሁን ችግር ሊያገኘን ይችላል። ያለንን ጥያቄ ለተባበሩት መንግስታት የስደተኞች ጉዳይ ኃላፊ ባለፈው አቅርበን ነበር። ስደተኞችን ወደ ሀገራቸው መመለሱ ውሳኔ ለሁሉም ስደተኛ ነው አሉን። እናንተ ቁጥራችሁ አነስተኛ የሆናችሁ የሌላ አገር ስደተኞች ግን ሁሉን ነገር ከለየም በኋላ ውሳኔያችንን እናሳውቃችኋለን ብቻ ነው ያሉን። እስካሁን ያለንን ጥያቄያችንን የመለሰልን ሰው ወይም ወደ ሀገራችን እንደሚመልሱን አልያም ወደ ካኩማ እንደሚያዛውሩን ምንም የታወቀ ነገር የለም። ትላንት ለ15ኛ ጊዜ በዓለም አቀፍ ደረጃ ታስቦ የዋለው የዓለም አቀፍ የስደተኞች ቀንን በማስመልከት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኬንያ ቅርንጫፍ በናይሮቢ ከስደተኞች ማህበረሰብ ጋር ያከበረ ሲሆን በኬንያ የድርጅቱ ቃል አቀባይ ዱኩሟንቻን የደዳብ ስደተኞች የሚያነሱትን ጥያቄ ያቅርበንላቸው ተከታዩን መልስ ሰጥተዋል። ስደተኞቹን ወደየሀገራቸው የመመለሱ ስራ በስደተኞች ፈቃድ ላይ የተመሠረተ መሆን አለበት። ወደ ሀገር ቤት ለመመለስ ስደተኞቹ ራሳቸው መወሰን አለባቸው። ያ ደግሞ የሚሆነው የሚመለሱበት ቦታ ሰላማዊ ሲሆን ብቻ ነው። በዳዳብ መዘጋት ስጋት የገባቸው ስደተኞች አሉ። አነስተኛ ቁጥር ያላቸው ማህበረሰቦች ናቸው እነሱም የኬንያ መንግስት የስደተኞች ጉዳይ ቢሮ ከኬንያ መንግስት ጋር በመነጋገር ላይ ነው። ታስታውስ እንደሆነ ባለፈው ሳምንት የድርጅታችን ኮሚሽነር ኬንያን ጎብኝተው ነበር። በዚያን ጊዜ የኬንያ ፕሬዚዳንት ጋር በሶስትዮሹ ስምምነት መሰረት እንስራ ሲል ሀሳብ ቀርቦላቸው ነበር ለፕሬዚዳንቱ። ይህ ስምምነት ደግሞ ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የሚመልሱበትን መንገድ ብቻ ነው የሚያመቻቸው። ስለዚህ ሌሎች ማህበረሰብ ምንም መፍራት የለባቸውም። ምናልባት በአንድ ሳምንት ጊዜ ውስጥ ስለወደፊቱ ሁኔታቸው የምናሳውቃቸው ነገር ይኖራል። የሶማሊያ ስደተኞችን ወደ አገር የመመለሱ ስምምነት በመጪው ታኅሳስ ወር የምጠናቀቅ ሲሆን የዓለም አቀፉ የስደተኞች ጉዳይ ቢሮ አሁንም ከኬንያ መንግስት ጋር እየተወያየ መሆኑን ቃል አቀባዩ ለአሜሪካ ድምፅ ተናግረዋል። የኬንያ አገር ግዛት ሚኒስትርም ትላንት ባወጣው መግለጫ ታግዶ የነበረውን የኬንያ የስደተኞች ጉዳይ ቢሮን ስራ የሚረከብ አዲስ ሰክሬቴሪያት መሰየሙን ይፋ አድርጓል። የኬንያ አገር ግዛት ሚኒስቴር ካቢኔ ጆሴፊን ካይሴሪ በመግለጫቸው በስደተኞች አያያዝ ኬንያ አዲስ አዋጅ እያዘጋጀች መሆኗን ጨምረው አሳውቋል። እንደ ሚኒስትሩ መግለጫ በኬንያ ከ600 ሺ በላይ ስደተኞች የሚገኙ ሲሆኑ ከነዚህ ከ300 ሺ በላይ የሚሆኑት በደዳብ ስደተኞች ካምፕ የሚኖሩ ናቸው። የዓለም አቀፉ የስደተኞች ጉዳይ ቢሮ አሃዝ እንደሚያሳየው እንዲዘጋ በተወሰነው ደዳቢ ስደተኞች ካምፕ ከ17 ሺህ በላይ ኢትዮጵያውያን ተጠልለው ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ዓለማቀፉ ሕብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገር ስደተኞች ላይ ተጽዕኖ ማሳደሩን የተባበሩት መንግስታት ድርጅት አንድ ቃል አቀባይ ተናገሩ። የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ክብረ እግዚአብሔር ለአሜሪካ ድምጽ እንደተናገሩት ሀገሪቱ ከ700 ሺህ በላይ ስደተኞችን በተለያዩ ካምፖች እያስተናገደች ነው። አቶ ክሱትን በስልክ ያነጋገራቸው እስክንድር ፍሬው ነው። በጣም አሻግቦ ነበር ነው ወደ እኛ ሲመጣ በሁለት ሺ አስራ አምስት እና ሁለት ሺ አስራ አራት ስናወዳድር ሁለት ሺ አስራ አራት በጣም የበለጠ ስደተኞች በእርግጠኛ ቁጥር እዚህ ላይ ባይኖር ዛብት ያላቸው ቁጥር ያላቸው ስደተኞች ደርሰዋል። ይህም የደቡብ ሱዳን ግጭት የተቀሰቀሰበት ወቅት ስለነበረ እንደምታስታውሰው ዲሴምበር ሁለት ሺ አስራ ሶስት ፈረንጆች አቆጣጠር መጨረሻ ላይ ነው ግጭት የተከሰተው የተከሰጠው እና አብዛኞቹ የመጡት በሁለት ሺ አስራ አራት እና በተወሰኑትም የሁለት ሺ አስራ አምስት ነበረ። ስለዚህ ከሁለት ሺ አስራ አራት ሲወዳደር ሁለት ሺ አስራ አምስት በጣም ብዙ ቁጥር የመጣበት ነው ብሎ ማለት አይቻልም። ነገር ግን ዞሮ ዞሮ ግን ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ ሁለትና ሶስት ዓመታት በአፍሪካ አንደኛ በዓለም ደግሞ በአምስተኛ ደረጃ የምትገኝበት ሁኔታ ነው። ስንት ነው በአጠቃላይ አሁን ኢትዮጵያ የምታስተናግዳቸው ስደተኞች? ከየትኞቹ ሀገራትስ የመጡ ናቸው? ኢትዮጵያ አሁን እስከ አለፈው እንደ ሮኞች ቆጠር ነይ ሰላሳ ድረስ ግንቦት ሰላሳ ድረስ ግንቦት ሰላሳ ብለው እዛ ድረስ ሰባት መቶ ሰላሳ ስምንት ሺህ ስደተኞች ታስተናግዳለች። እነዚህ ብዛት ያላቸው አራት ከአራት ሀገሮ የመጡ ተኞች ናቸው። በተለይ አብዛኛውን ቁጥር ነው የያዙት። እነዚህም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራ ና ከሱዳን የመጡት ናቸው። በዛው ቅደም ተከተል በቁጥሩ እየመሩት ያሉት በተለይ የደቡብ ሱዳን ወደ አርባ ፐርሰንት የሚጠጋውን ቁጥር የያዘው የደቡብ ሱዳን ስደተኞች ናቸው። ቀጥሎ ያሉት ሶማሊያዊያን ናቸው። ከዛም ኤሪትሪያ እንደዛ እያለ ይሄዳል። አቶ ክሱት እንግዲህ፣ ዛሬ የስደተኞች ቀን በኢትዮጵያ ተከብሯል። በአሶሳ ነው የተከበረው እንደሚገባኝ። ለምንድን ነው ያ ቦታ የተመረጠው? አሶሳ ውስጥ አራት የስደተኛ ካምፖች አሉን። ከእነዚህ ውስጥ አራተኛውና በቅርብ ጊዜ አምና መጨረሻ ላይ የተመሰረተው ጾሬ የሚባል ካምፕ አለ። ጾሬ ካምፕ ለአሶሳም ለኢትዮጵያም የመጨረሻው አዲስ የሚባል ካምፕ ነው። ስለዚህ አዲስ ካምፕ ሁልጊዜ በመስራት በጣም በጣም ኤክስፔንሲቭ ነው፣ ውድ ነው። ብዙ ምንድን ነው አገልግሎቶች መሟላት አለባቸው፣ የትምህርት፣ የውሃ፣ የጤና እና የመሳሰሉት መሟላት አለባቸው። አሁን ግን አብዛኛው በሪሶርስ ምክንያት አብዛኞቹ አገልግሎቶች በጊዜያዊነት በኢመርጀንሲ ደረጃ ነው ያሉት። ስለዚህ ረጂዎቻችን በተለይ ሄደው እንዲያዩዋቸው እኔ የፈለግ ነው። ስለዚህ የመጀመሪያ የሚያደርግ ነው እዛ እንደደረሱ በየስደተኛ ቤቶች እየሄዱ እንዲያዩ፣ እንዲያነጋግሩ ከዛም በጊዜያዊነት የተመሰረቱት የትምህርት፣ የጤና እና የመሳሰሉት አገልግሎቶችም እየሄዱ ምን ደረጃ ላይ እንዳሉ እንዲያዩት ያደረግ ነው። ከየት የመጡ ናቸው? አቶ ክሱቱ፣ አብዛኛዎቹ አሁን የጠቀሱት አዲሱ ካምፕ ውስጥ የሚስተናገዱት ከሱዳን የመጡት ናቸው። ወደ ስልሳ ከመቶ የሚሆኑት የደቡብ ሱዳን ስደተኞች ናቸው። ገሬዎቹ ደግሞ የሱዳን ብሉ ናይል የመጡ ስደተኞች ናቸው። እዚህ ላይ አቶ ክሱት የዓለም የስደተኞች ቀን አስመልክቶ ከጀኔቫ የወጣው መግለጫ እንደሚለው ከዓለም ስደተኞች ግማሹ ወይም ሀምሳ ከመቶ የሚሆኑት ከሶስት ሀገራት ብቻ ማለትም ከሶሪያ፣ አፍጋኒስታንና ሶማሊያ የተሰደዱ ናቸው ይላል። ኢትዮጵያ እንግዲህ የሶማሊያ ጎረቤት ሀገር እንደመሆኗ ምንድን ነው የሶማሊያ ስደተኞች መብዛት በኢትዮጵያ ላይ እያሳደረ ያለው ጫና? የሶማሌ ስደተኞች አሁን የሶማሌ ስደተኞች መጠለያ ወደ ስድስት ነው ስምንት ስደተኛ መጠለያ ካምፖች አሉን። ከነሱ ውስጥ በኢትዮጵያ ውስጥ በእድሜው አንደኛ የሆኑ እንደ ፈረንጆች አቆጣጠር በአስራ ዘጠኝ ዘጠና አንድ የተመሰረተው ቀብሪ በያህ የሚባል ካምፕ አለ። ይሄ ካምፕ እንግዲህ ወደ ሀያ አምስት አመት ሆነው ማለት ነው። ስለዚህ ረዥም ጊዜ ከመኖራቸው የተነሳ ብዙዎቹ እዚሁ ካምፕ ተወልደው እዚሁ ካምፕም ተደው የወለዱ ስደተኞች ሁሉ አሉ። ይህን ምን ለማሳየት ፈልጌ ነው? ስደተኝነት ጊዜያዊ ነው ነበረ የሚባለው ፈርዛት ማተር ዮኔክስ ያራን ሲቋቋም ለሶስት አመት ነበረ ከሁለተኛ ዓለም ጦርነት ምክንያት የተፈናቀሉ አውሮፓውያንን መልሶ በቃ ዘግቶ ይመለሳል ፕሮጀክት ነው ተብሎ ነበር የተቋቋመው። ነገር ግን የኔክሲያርም ስልሳ አመቱን ደፍነዋል። እነዚህ ስደተኞችም እዚሁ ሁለተኛ ትውልድ እያዩ ነው ያሉት። ስለዚህ መጀመሪያ ለነሱ ትልቅ ትልቅ ኪሳራ ነው። ብዙ የሚያመርቱበት ብዙ የሚሰሩበት እድሜያቸውን ስደተኛ ካምፕ ላይ ያውም ብዙ ነገር ያልተሟላበት ካምፕ ላይ ማሳለፋቸው አንደዚ ችግር ነው። ወጣቶቹ ህጻናቶቹም ኤሌመንተሪ ትምህርት እንደምንም ያገኛሉ። ከዛ በላይ ያለው ግን በባለን ሪሶርስ የሚወሰን ስለሆነ በቂ ትምህርት ያገኛሉ ብለህ አታስበውም። ስለዚህ ነገ የነገ ሶማሊያ ገንቢ የሆነ ትውልድ ስደተኛ ካምፕ ላይ ጊዜው እንደዚህ የሚያሳልፍ ከሆነ ሶማሊያም አጠቃላይ ለሳብሪጅኑ ጥሩ አይሆንም። ሳሬ አምሳ ለዛሬው የጋቢና ጉዟችን በዚህ ተጠናቋል። ሄኖክ በፌስቡክ ደግሞ አስተያየቶቻችሁን አድርሱን አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። ሀሽታግ ጋቢና ቪኦኤን በመጠቀም በትዊተር ማስተያየቶቻችሁ ይድረሱ። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማ ግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ደግሞ ዲጄ ፋቱ ጋር በመሆን ይሄን ዘፈን የመረጠው ለእኔ ነው። ጉዟችን የሰመረ ይሁን እያልን እንሰናበታለን። መልካም ምሽት ጉዞ እንቀናኝ